ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ መጋቢት 10 ቀን 2007 ዓ ም ነው። ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አምሽታችኋል። በሰሜን ምስራቅ ናይጄሪያ የሚካሄደው ግጭትና ኃይል ተጠቃሚነት በሳህል ክልል የጸጥታ ችግር በመፍጠር የመሻሻሉን ዕድል አደጋ ላይ እንደጣለ አንድ ከፍተኛ የተባበሩት መንግስታት ድርጅት ገለጠ። በሳህል ክልል ሰብአዊ ረድኤት የሚያስተባብሩት ሮበርት ፓይፐር የቦኮ ሐራም አማጺያን በፈጠሩት ቀውስ ምክንያት የመንግስታቱ ድርጅት ለሰብአዊ ረድኤት የመደበውን ገንዘብ ከቀውስ ወደ መከላከል ተግባር ለማዋል እንዳይገደድ የገንዘብ መዋጮ ለማግኘት እየተሯሯጠ እንደሆነም አስታውቀዋል። በሦስት ሰዓቱ ዜናችን ከጄኔቫ ዘገባ እናክላለን። ትናንት በቱኒዚያው ትልቁና ታዋቂ ሙዚየም ላይ ታጣቂዎች ካካሄዱትና 23 ሰዎች ከሞቱበት ጥቃት ጋር በተያያዘ ባለስልጣናት ዘጠኝ ተጠርጣሪዎችን በቁጥጥር ስር አውለዋል። የፕሬዝዳንቱ ቢሮ ተጠርጥረው እስር ላይ ስለዋሉት ሰዎች የሰጠው ዝርዝር መግለጫ የለም። ጥቃቱ ትናንት ረቡዕ እንደተካሄደ ፖሊስ በወሰደው እርምጃ ያሲኔ ላአቢዲ እና ሀቴም ካቻናዊ የተባሉ ሁለት ታጣቂዎች መገደላቸው ታውቋል። ጠቅላይ ሚኒስትሩ ሀቢብ እሲድ በራዲዮ ባሰሙት ቃል አጥቂዎቹ የማንኛው ሽብርተኛ ቡድን አባላት እንደሆኑ አልታወቀም ብለዋል። በጥቃቱ ከተገደሉት መካከል ሀያዎቹ የውጭ አገር ቱሪስቶች፣ ሶስቱ ደግሞ ቱኒዚያውያን ናቸው። በእስራኤሉ ምክር ቤታዊ ምርጫ ሁለተኛ ሆኖ የጨረሰው ተቀናቃኙ ጽዮናዊ የአንድነት ፓርቲ ናታንያሁ በሚመሰረቱት የጥምር መንግስት መካተት እንደማይፈልግ መሪው አይዛቅ ሄርዞግ አስታወቁ። ሄርዞግ ለእስራኤሉ የጦር ኃይል ራዲዮ በሰጡት ቃል ፓርቲዬ ይህን ጠባብ የቀኝ ክንፍ መንግሥት መታገሉን ይቀጥላል ብለዋል። የናታኛሁ ሊኩድ ፓርቲ ከአንድ መቶ ሃያ የምክር ቤት መቀመጫዎች ሰላሳ አግኝቶ ማሸነፉ አይዘነጋም። ዓለም አቀፍ እውቅና ያለውን የየመን መንግስት በሚቃወሙና እንደ አውሮፓ አቆጣጠር በ2011 ከስልጣን የተወገዱትን የቀድሞ መሪ በሚደግፉ ኃይሎች መካከል በተካሄደ ግጭት ቢያንስ ስድስት ሰዎች መሞታቸውን የየመን ባለሥልጣናት አስታወቁ። የቀድሞ መሪ አሊ አብዱላ ሳሌህ ታማኝ የደህንነት ኃይሎች ዛሬ ሐሙስ፣ የየመኑን ዓለም አቀፍ አውሮፕላን ጣቢያ ባጠቁበት ወቅት ከፕሬዚዳንት አብድራቡ ማንሱር ሃዲ ታማኝ ወታደሮች ጋር ውጊያ ማካሄዳቸውም ታውቋል። የሁለቱ ወገኖች ውጊያ የአውሮፕላን ጣቢያው እንዲዘጋም አድርጎታል። እስላማዊው መንግሥት ነኝ የሚለው ቡድን ተዋጊዎች በያዚዲ አናሳ ላይ የተካሄደውን የዘር ማጥፋት ጨምሮ የጦርነትንና በሰብአዊ ፍጡሮች ላይ የሚፈጸሙ ወንጀሎችን አካሄደዋል ሲል ከተባበሩት መንግስታት ድርጅት የሰብአዊ መብት ጥበቃ ዋና ኃላፊ ዛሬ ሐሙስ ይፋ የሆነ ሪፖርት አመለከተ። ለተባበሩት መንግስታት ድርጅት የሰብአዊ መብት አስጠባቂ ምክር ቤት የቀረበው የዚህ ሪፖርት ዝርዝር ከአንድ መቶ በላይ ከሆኑ ሰለባዎች የተገኙ የግድያዎች፣ የጠለፋዎች፣ የሰቆቃዎችና የልዩ ልዩ የመብት ጥሰቶችን መረጃም አካቷል እነዚህም ወንጀሎች በአብዛኛው የተፈጸሙት ቡድኑ ኢራቅ ውስጥ ከፍተኛ ውድመት ካካሄደበት ካለፈው ሰኔ ወር መጀመሪያ አንስቶ እንደሆነም ተመልክቷል። በመጨረሻም አጥፍቶ ጠፊዎች አፍጋኒስታን ዋና ከተማ ካቡል ውስጥ ባካሄዱት ጥቃት አንድ የክፍለ አገሩ ፖሊስ ዋና አዛዥ መሞታቸውን ባለሥልጣናት አስታወቁ። የሰሜናዊው ሩስጋን ክፍለ አገር ፖሊስ አዛዥ ማቲውላ ካን የተገደሉት ትናንት ረቡ ማምሻው ላይ በተካሄደ ጥቃት ሲሆን ታሊባን ለግድያው ኃላፊነት መውሰዱን አስታውቋል። የአፍጋኒስታን ባለሥልጣናት ስለ ሁኔታው ሰፋ ያለ ዝርዝር ካለመስጠታቸውን በላይ ሟቹ የፖሊስ አዛዥ ካህን ለምን ወደ ካቡል እንደሄዱም ግልጽ አይደለም። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት ላይ በ25ና በ31 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እንለፍ። በአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤ አይዲ የገንዘብ ድጋፍ የተደረገለትና አርብቶ አደሮችና ቤተሰቦቻቸው የድርቅ አደጋን ይበልጥ እንዲቋቋሙ የሚያስችል ፕሮጀክት ትላንት ይፋ ተደርጓል። ትላንት ይፋ የተደረገው ድርጅታቸው በተለያዩ ሀገራት የሚያካሂዳቸው መሰል ፕሮጀክቶች አካል መሆኑን የገለጹት የዩኤስኤአይዲ የኢትዮጵያ ዲሬክተር ዴኒስ ዌለር ከአስቸኳይ የጊዜ የምግብ ድጋፍ ይልቅ ቤተሰቦችን አስቀድሞ ማዘጋጀት እንደሚያዋጣ አብራርተዋል። እስክንድር ፍሬው ዝርዝሩ ልኳል። ይፋ የተደረገው ፕሮጀክት በተሻለ መላመድ፣ ተግባራዊ ትምህርትና አጋርነት አደጋን መቋቋም የሚል ነው። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ከ11 ሚሊዮን ዶላር በላይ የገንዘብ ድጋፍ ያደረገለት ፕሮጀክት ተግባራዊ የሚደረገውም በምስራቅና ምዕራብ ሐረርጌ እንደዚሁም በባሌ አርብቶ አደርና ከፊል አርብቶ አደር አካባቢዎች ነው። አርብቶ አደሮችንና ቤተሰቦቻቸውን ሊመጣ ለሚችል የድርቅ አደጋ ቀድሞ ማዘጋጀት የፕሮጀክቱ ዓላማ መሆኑን በኢትዮጵያ የዩኤስኤአይዲ ዳይሬክተር ዴኒስ ወይለር ሲሊንደር ለቪኦኤ አስረድተዋል። እየሰራን ያለ ነው ባህላዊና የተለመደ የግብርና ፕሮግራም አይደለም። አደጋን የመቋቋም ብቃት የሚለውን ስንመለከት ምን ማለት ነው? በሚቀጥለው ጊዜ ድርቅ ወይም ሌላ አደጋ ቢከሰት ቤተሰቦች ከዚህ በፊት ከነበረው የበለጠ መቋቋም ይችላሉ ማለት ነው። በርካታ ሰዎች ከተጎዱበትና እንደ አውሮፓውያን ዘመን አቆጣጠር በ2011 በአፍሪካ ቀንድ ከተከሰተው ድርቅ የተረዳነው ምንድን ነው? የአስቸኳይ ጊዜ የምግብ እርዳታና የአስቸኳይ ጊዜ ምላሽ በመስጠት መቀጠል እንደማንችል ነው። ስለዚህ በሚቀጥለው ጊዜ ድርቅ ቢከሰት እነዚህም ቤተሰቦች የበለጠ እንዲቋቋሙ የምናደርገው እንዴት ነው? እያከናወንን ያለነው በምስራቅና ምዕራብ ሐረርጌ እንደዚሁም በባሌ የሚገኙ ቤተሰቦችን የመቋቋም ብቃት የመገንባት ሥራ ነው። ፕሮጀክቱ በአንድ አገር ላይ ብቻ ያተኮረ አለመሆኑን የገለጹት ሚስተር ዌለር የድርቅ አደጋን ድንበር እንደማይወስነው አስታውሰዋል። ፕሮግራሙ ዩኤስኤአይዲ በአጠቃላይ የሚያካሄደው አደጋን የመቋቋም ፕሮግራም አካል ነው። በአፍሪካ ቀንድ ብቻ ሳይሆን በሳህል በእስያና በመሳሰሉት የምናካሄደው ፕሮግራም አካል ነው። ዛሬ ይፋ የተደረገው በኢትዮጵያ ላይ እያተኮረ ቢሆንም ነገር ግን በአፍሪካ ቀንድ የምናካሄደው አደጋን የመቋቋም ሰፊ ፕሮግራም አካል ነው። ከኬንያና ከሌሎችም ሀገራት ጋር በጋራ የምንሰራበት ምክንያቱም እንደምታውቁት በምስራቅ አፍሪካ ድርቅ ቢከሰት ኢትዮጵያን፣ ሱማሊያን፣ ወይም ኬንያን ብቻ ለይቶ አያጠቃም። ድንበር ተሻግሮ ነው የሚሄደው። ፕሮጀክቱ የሚተገበረው በኢትዮጵያ መንግስት በካቶሊክ የእርዳታ ድርጅትና በዩኤስኤአይዲ ትብብር መሆኑ በስነ ስርዓቱ ላይ ተገልጿል። በግብርና ሚኒስቴር የምግብ ዋስትና ማስተባበሪያ ዳይሬክተር አቶ ብርሃኑ ወልደ ሚካኤል እንዳሉትም የፕሮጀክቱ ጠቀሜታ የጎላ ነው። በተለይ ወቅታዊ የሆነ የመረጃ ልውውጥ በማድረግ አደጋን መቋቋም ያስችላል ነው ያሉት። ፕሮጀክቱ መንግስት ካዘጋጀው የአደጋ ክስተት ቅነሳ ፖሊሲ ና ስትራቴጂ ጋር የተጣጣመ መሆኑንም አስረድተዋል። ለጊዜው ሁለት አካባቢዎች ቢመረጡም ሊቀጥል የሚችልበት እድል መኖሩንም ጠቁመዋል። ፕሮጀክት አመራረጡ ከአደጋ ክስተቱ ስጋት ጋር አንስቶና በዛ አካባቢ ላይ ከሚያካሄዱት የፕሮጀክት ባለቤቶች ጋር በተያያዘ ነው። እንደሚታወቀው ይህም ፕሮጀክት ድጋፍ እንዲያደርግ የተደረገው በዩስድ የአሜሪካ መንግስት በኩል ሲሆን የአሜሪካን መንግስት ደግሞ ያሉት ፕሮጀክቶችን በተለይም ቆላማ አካባቢዎች ላይ ሰርቭ የሚያደርጉት ፕሮጀክቶች የሚገኙት በሲ አር ኤስ እና በፒ ኤስ አይ በኩል በመሆናቸው እነዛን ፎከስ ተደረገ ነው እንጂ እነዛ ድርጅቶች የሚንቀሳቀሱባቸውን አካባቢዎች መነሻ ያደረገ ነው። ውጤቱን በምንድን ነው የምትገመግሙት ምትለኩት አሁን ፕሮጀክት የተሳካ መሆኑን? ለስንት ዓመታትስ ነው የሚቆየው? ከዛ ቀጣይነት እንዲኖረው ንግግር አለ በእናንተና በገንዘብ በሚደግፉት አካላት መካከል? በአጠቃላይ ከዚህ ከአደጋ ስጋት ቅነሳ ፖሊሲ እና ስትራቴጂ አፈጻጸም አንጻር በፌዴራል ደረጃ ላይ የተዘረጋ አሰራር ፕላትፎርሞች አሉ። በዚህ ፕላትፎርም ላይ መንግስትም ለጋሾችን በጋራ የምንዋይብ ሲሆን ከመንግስታዊ ከለጋሾች ውስጥ አንዱ የአሜሪካን መንግስት ነው። አሜሪካን መንግስት ይህንን ድጋፍ በሚያደርግበት ሰዓት ከፕሮጀክት ሀሳብ ጀምሮ እስከ ቀረጻው ድረስ በጋራ እየተመካከልንበት የመጣንበት ሲሆን በቀጣይ ፕሮጀክቱን ተግባራዊ ማድረግ ሲጀመር አፈጻጸሙ በጋራ እየተገመገ የሚሄድበትና የተገኘው ለውጥና በህብረተሰቡ ላይ የታየው የለውጥ መሻሻሎች እየታየ የፕሮጀክቱ የወደፊት ጣም ጋር የሚወሰን ይሆናል። ዛሬ ይፋ የተደረገው የድርቅ አደጋን የመቋቋም አቅም የማሳደግ ፕሮጀክት 700,000 ቤተሰቦችን በቀጥታ ተጠቃሚ እንደሚያደርግ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገር። ዲሞክራሲ በተግባር የእንግሊዝ መንግሥት በውጭ ጉዳይ ሚኒስቴር መሥሪያ ቤቱ አማካይነት በየዓመቱ የሀገሮችን የሰብአዊ መብቶች አያያዝና ዲሞክራሲ ሪፖርት ያወጣል። በዚሁ መሠረት ያለፈውን ማለትም እንደ አውሮፓውያን ዘመን አቆጣጠር የ2014 ዓ.ም.ን ሪፖርት ባለፈው ሳምንት አውጥቷል። በዚህ ሁለት መቶ ግድም ገጾች ባሉት ሰፊ ሪፖርቱ በተለይ የእንግሊዝን መንግሥት በብርቱ ያሳስባሉ ያላቸውን የ27 ሀገሮች የሰብአዊ መብቶች ሁኔታ ገምግሟል። በሀያ ሰባቱ ሀገሮች ዝርዝር ውስጥ ስምንቱ ኤርትራን ጨምሮ ከአፍሪካ ሲሆኑ በተለይ የኢትዮጵያ መንግሥት የመገናኛ ብዙሐን ነጻነት በማገድ ይተቻል። ለዛሬ በሁለቱ ማለትም በኤርትራና በኢትዮጵያ ላይ የቀረበውን ሪፖርት ተመልክቻለሁ። የሰብአዊ መብቶች አያያዛቸው አሳሳቢ ሆኗል ያላቸው ስምንት የአፍሪቃ ሀገሮች ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን የመን፣ ኮንጎ ዲሞክራቲክ ሪፑብሊክ፣ ማዕከላዊ አፍሪካ ሪፑብሊክና ዚምባብዌ ናቸው። ሪፖርቱ ኤርትራን አስመልክቶ ሀገሪቱ በ2014 በአብዛኛው ዓለም አቀፍ የሰብአዊ መብቶችን ለማክበር የገባቸውን ቃል ሀገሯ ውስጥ ተግባራዊ አላደረገችም ይላል። ኤርትራ ለዓለም አቀፍ የሰብአዊ መብቶች አካላት ሙሉ ትብብር አላደረገችም። የራሷን የ1997ቱን ሕገ መንግሥትም ተግባራዊ በማድረጉ ረገድ ምንም መሻሻል አላሳየችም፣ ሲል ተችቷል። የኤርትራ መንግሥት በዓመቱ መጨረሻ ግድም ግን አንዳንድ አዎንታዊ እርምጃዎችን መውሰዱን ሪፖርቱ አክሏል። ብሪታንያ ለኤርትራ መንግሥት አቅርባለች ካለችው 220 ያህል የማሻሻያ ሐሳቦች መካከል ዓለም አቀፍ የሰብአዊ መብቶች አያያዝን የተመለከቱ ስምምነቶችን እንድትፈርም፣ ሕገ መንግሥቷን ሙሉ በሙሉ ተግባራዊ እንድታደርግ፣ የብሔራዊ አገልግሎት አሰራሯን እንድታሻሽል ወይም ጨርሶ እንድትሰርዝ ከዓለም አቀፍ የሰብአዊ መብቶች አካላት ጋር ተባብራ እንድትሠራ የሚጠይቁት ይገኙበታል። ባለፈው ዓመት ሐምሌ ወር ላይ የኤርትራ መንግሥት ከቀረቡለት ሁለት መቶ ግድም የማሻሻያ ሐሳቦች ዘጠና ሁለቱን መቀበሉን ገልጾ ምላሽ ሰጥቷል። ዘንድሮ መስከረም ላይ ደግሞ የኤርትራ መንግሥት የተቀበላቸውን የማሻሻያ ሐሳቦች ሙሉ በሙሉ ተግባራዊ ለማድረግና በቀሩትም ላይ ለመሥራት የሚያስችለውን ዘዴ መቀየሱን ውጭ ጉዳይ ሚኒስትሩ አስመራ ላይ ለተሰበሰቡ ዓለም አቀፍ ተወካዮች ተናግረዋል። ሕገ መንግሥቷን በተመለከተ ይላል የእንግሊዙ የሰብዓዊ መብቶችና ዲሞክራሲ ዓመታዊ ሪፖርት ኤርትራ ብሔራዊ ምክር ቤቱ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም ላይ ያጸደቀውን ሕገ መንግሥት ተግባራዊ በማድረጉ ረገድ ምንም መሻሻል አላሳየችም። እንዲያውም ፕሬዚደንቱ ኢሳይያስ አፈወርቂ በግንቦት 24ቱ ብሔራዊ በዓል ላይ ሲናገሩ ሀገራቸው ሌላ አዲስ ሕገ መንግሥት የማርቀቁን ሂደት እንደምትጀምር አስታውቀዋል። ኤርትራ ሕገ መንግሥቱን ተግባራዊ ባለማድረጓ በአንድ ፓርቲ ብቻ የምትተዳደር ሀገር ሆናለች። በኤርትራ ዛሬ የግልም ሆነ ነፃ መገናኛ ብዙሃን የሉም። የሃይማኖት ነፃነት እንዳይከበር ብዙ እንቅፋቶች አሉ። የሕግ የበላይነትም የለም። የፍትሕ ሥርዓቱ ደካማ ነው። ግለሰቦች በዘፈቀደ እየተያዙ ለረጅም ጊዜ ይታሰራሉ። የሚታሰሩትም ከፖለቲካ ጋር በተያያዘ ለመሆኑ ዘገባዎች ይጠቁማሉ፣ ይልና የእንግሊዝ መንግሥት በ2015ም በኤርትራ የሰብአዊ መብቶች አያያዝ ይሻሻል ዘንድ በያዘው ጥረት ይቀጥላል ብሏል። ኤርትራ አባል የሆነችበትን የካርቱሙን የአፍሪካ ኅብረትና የአውሮፓ ኅብረት የጀመሩትን የሰዎችን ከሀገር ሀገር አስገዳጅ ሽግግር ችግር ለመግታት ጥረት እንደግፋለን ሲልም የእንግሊዝ መንግሥት መናገሩን ሪፖርቱ ዘርዝሯል። የብሪታንያ መንግሥት ውጭ ጉዳይ መሥሪያ ቤት ኢትዮጵያን በተመለከተ በ2014 ዓመታዊ የሰብአዊ መብቶችና ዲሞክራሲ ሪፖርቱ ያተተው የመገናኛ ብዙሃን ነጻነት ላይ ትኩረት ሰጥቶ ነው። በኢትዮጵያ ሲል ጀምራል ሪፖርቱ። በኢትዮጵያ በ2014 የጸረ ሽብር አዋጁን መጠቀም ጨምሮ በፕሬሱና ሐሳብን በነጻነት የመግለጽ መብቶች ላይ ጭቆናው መቀጠሉ አሳስቦናል ይላል። የጸረ ሽብር ሕጉን በመጠቀም ከታሰሩት መካከል የተቃዋሚ ፓርቲዎች አባላት፣ ጋዜጠኞች በሰላማዊ የተቃውሞ ሰልፍ የተሳተፉ ሰዎችና በነፃ የመሰብሰብና ሐሳብን የመግለጽ መብታቸውን ለመጠቀም የሞከሩ ይገኙበታል ይላል። በነሐሴ ወር ይህንኑ ሕግ በመጠቀም ሰባት የዞን ዘጠኝ ጦማሪያንና ጋዜጠኞች ታስረዋል። ጉዳዩ አሁንም እልባት አላገኘም። በያዝነው ዓመት ጥቅምት ወር ላይ ደግሞ ታዋቂው ጋዜጠኛና ዋና አዘጋጅ ተመስገን ደሳለኝ የሦስት ዓመት እሥራት ተፈርዶበት ወህኒ ቤት ይገኛል። በሲፒጄ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት መሠረት በ2014 ኢትዮጵያ ውስጥ 17 ጋዜጠኞች ታስረዋል። ይህም በ2013 ከነበረው በ10 ጨምሯል። በዓለም አቀፍ ደረጃ ሲታይ በኢትዮጵያ የታሳሪ ጋዜጠኞች ብዛት አራተኛ ደረጃ ላይ ይገኛል ይላል ኮሚቲ ቱ ፕሮቴክት ጆርናሊስት። በተጨማሪ በ2014 ከ30 በላይ ጋዜጠኞች ሀገራቸውን ጥለው ወጥተዋል ብሏል። የኢትዮጵያ መንግስት ይህንኑ አስመልክቶ ጋዜጠኞቹ ሊመለሱ ይችላሉ፣ ሲመለሱም የመክሰስ ዓላማ የለኝም ብሏል። በሰኔ ወር ደግሞ መንግስቱ ሀያ የሚሆኑ የኦሮሚያ ራዲዮና ቴሌቪዥን ድርጅት ጋዜጠኞችን በክልላቸው የተካሄዱ የተማሪዎችን የተቃውሞ ሰልፎች አስመልክተው ካቀረቧቸው ዘገባዎች ጋር በተያያዘ ከሥራ አባሯል። ኦፕንኔትና ፍሪደም ሃውስ ያካሄዷቸው ጥናቶች በኢትዮጵያ የኤሌክትሮኒክስ ሚዲያ ተደራሽነት ውሱን መሆናቸውን አሳይተዋል። ዓለም አቀፍ የዜና አምዶችን ጨምሮ በደርዘኖች የሚቆጠሩ መንግሥቱን የሚተቹ ወይም የፖለቲካ ጉዳዮችን የሚያቀርቡ ድረገጾች በጊዜያዊነት ወይም እስከናካቴው ታፍነዋል ይልና ሪፖርቱ በመቀጠል እነዚህን ችግሮች አንስተን ከሀገሪቱ ከፍተኛ አመራሮች ጋር ተነጋግረናል ብሏል። በያዝነው መስከረም ወር ላይ ለምሳሌ በተባበሩት መንግሥታት የሰብአዊ መብቶች ኮሚሽን ዓለም አቀፍ ስብሰባ ላይ የኢትዮጵያ መንግሥት የ2007ቱ ምርጫ ከቀደሙት በተሻለ ብዙዎችን አሳታፊ በፖለቲካ ፓርቲዎች መካከል ግልጽ ክርክሮችን ማድረግ ጨምሮ መካሄዳቸውን ለማረጋገጥ ተጨባጭ እርምጃዎችን እንዲወስድ ሐሳብ አቅርበናል ብሏል። መንግሥቱም የተቀበላቸው መሆኑን ስለ ገለጸ ምን እርምጃ እንደሚወስድ እየጠበቅን ነው ሲል የብሪታንያ ውጭ ጉዳይ መስሪያ ቤት ዓመታዊ ሪፖርት አትቷል። የብሪታንያ መንግስት ከከፍተኛ የኢትዮጵያ መንግስት ባለሥልጣናት ጋር በየጊዜው እያነሳ ከሚነጋገርባቸው ጉዳዮች ሌላው ደግሞ የመገናኛ ብዙሐንን ነጻነት የተመለከተው ነው ይልና በፕሬስ ነጻነቱ ላይ እንደምታ ስለሚኖረውና የፍርድ ሂደቱ ዓለም አቀፍ ደረጃን የጠበቀ መሆኑን ለመገምገም እንዲያስችለን የጋዜጠኞች ጉዳይ ፍርድ ቤት በሚታይበት ጊዜ ሁሉ መገኘታችን ይቀጥላል ብሏል። ባለፈው ዓመት መጋቢትና ግንቦት የአውሮፓ ማኅበር ባወጣው የጋራ መግለጫ በኢትዮጵያ የፖለቲካ ምህዳሩ መስፋትና ሐሳብን በነጻነት የመግለጽ መብቶች መከበር እጅግ አስፈላጊ መሆኑን በድጋሚ አስገንዝቧል። የአውሮፓ ማኅበር የታሳሪዎቹን የዞን ዘጠኝ ጦማርያንን፣ ጋዜጠኞችንና የተቃዋሚ ፓርቲ መሪዎችና አባላት ጉዳይ አስመልክቶም የሰብአዊ መብቶቻቸው እንዲከበሩ ጥሪ አስተላልፏልና ሪፖርቱን ሲያጠቃልል ሐሳብን በነጻነት የመግለጽ መብት ለየትኛውም ዲሞክራሲ ቁልፍ ነው። ብሪታንያም የፕሬስ ነጻነት መከበር ዲሞክራሲያዊ አሰራርን ያጠናክራል፣ በኢትዮጵያም ለዘላቂ መረጋጋት አስተዋጽኦ ያደርጋል ብላ ታምናለች ብሏል። አድማጮች ይህንን ተደጋጋሚ ክስ በተመለከተ ከፍተኛ የኢትዮጵያ መንግሥት ባለሥልጣናት ሲያስተባብሉ መቆየታቸው ይታወቃል። በተለይም ጠቅላይ ሚኒስትሩ አቶ ኃይለ ማርያም ደሳለኝና የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን በኢትዮጵያ ውስጥ አንድም ጋዜጠኛ በጻፈው ወይም በተናገረው ምክንያት እንዳልታሰረ ወይም እንዳልተከሰሰ በተለያዩ ጊዜያት ሲያረጋግጡ ቆይተዋል። አድማጮች በመጨረሻም ኢትዮጵያውያን በአሜሪካ ዜናውን መጀመሪያ ይፋ ያደረገው ቢቢሲ ሲሆን ሳይንቲስቶች ከመጀመሪያዎቹ ሰዎች ቅሪታ አካል ያንዳቸውን መንጋጋ አገኘ ነው። ዝርዝሩ በዜናው መሠረት የሁለት ነጥብ ስምንት ሚሊዮን ዕድሜ ያለው ቅሪታ አካል ነው የተገኘው። ይህን የታች መንጋጋ ኢትዮጵያ ውስጥ ሊዶ ግራሮ በተሰኘው የአፋር ክልል ያገኘው ተማሪ ቻላቸው መስፍን ይባላል። በአሁኑ ወቅት አሪዞና ስቴት ዩኒቨርሲቲ ውስጥ ለዶክትሬቱ እያጠና ነው። የኢትዮጵያውያን በአሜሪካ ፕሮግራም እንግዳ አድርጎ ያቀረበው አዲሱ አበበ በቅድሚያ ያቀረበለት ጥያቄ ተመራማሪው ወጣት እራሱን እንዲያስተዋውቅ ነው። በጣም አመሰግነው አዲሱ፣ ይህን እድል እናንተም ስለሰጣችሁኝ እኔም በአማርኛ ኢንተርቪው መስጠት ፍላጎቱ ነበረኝ። ምክንያቱም ኢትዮጵያን አድማጮች በቀላሉ ሊረዱ በሚችሉት ቋንቋ መልእክቴን ማስተላለፍ ስችል በጣም ደስ ይለኛል። እኔ የቻላቸው መስፍን እባላለሁ ተወልጄ ያደኩት ቻግኒ ከምትባል ከተማ አዊ ዞን በጎጃም ክፍለ ሀገር በድሮ በአሁኑ አማራ ክልል በሚባለው አካባቢ ነው። ከአንደኛ ክፍል እስከ አስራ ሁለተኛ ክፍል የተማርኩት እዛው ቻግኒ ከተማ ሲሆን አስራ ሁለተኛ ክፍል እንደጨረስኩ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በመከታተል በስድስት ኪሎ ዩኒቨርሲቲ ትምህርቴን ቀጥያለሁ። ከዛም በታሪክ የመጀመሪያ ዲግሪን ለመውሰድ እችያለሁ። ከዛም በመቀጠል በቅርስ ጥናትና ጥበቃ ባለስልጣን በጥርስ ባለሙያነት፣ ከዛም በኩሬተርነት ለአለፉት አመታት ስራ ቆይቻለሁ። ከዛም በነበርኩበት ጊዜ መስሪያ ቤቱ ለሁለተኛ ዲግሪ እንድማር ባደረገልኝ ትብብር መሰረት ከሶሻል ሳይንስ ወደ ናቹራል ሳይንስ ቀይሬ አራት ኪሎ ገብቼ በጂኦሎጂ ዲፓርትመንት ውስጥ ፓሊዮንቶሎጂ እና ፔሎ ኤንቫሮንመንት በሚባል ስትሪም ውስጥ ሁለተኛ ዲግሪን ሰርቻለው ተመልሼ ያሴች በተማርኩበት እያገለገልኩኝ ቆየው። የት የት አገለገልክ? ከማስተርስ በኋላ ቻላቸው እዛው ቅርስ ጥናትና ጥበቃ ባለስልጣን ነው ተመልሼ ስራውን መስራት የጀመርኩት። ብሔራዊ ሙዚየም ውስጥ በኩሬተርነት ነበረ ተመድቤ ስሰራ የቆየውትኝ። ኩሬተር ምንድን ነው? ይቅርታ ቅርስ ተንከባካቢ ማለት ነው። እነዚህ አሁን የምናጠናቸውን ቅርሶች ፊልድ ተሰብስበው ሲመጡ ሙዚየም ውስጥ ክምችት ውስጥ ይገባሉ። እዛ ክምችት ውስጥ ገብተው የመቆ ለመቆጣጠር የመንከባከብ መካቱና አጥኖች ጋር በመተባበር ማስጠናትን የመሳሰሉ ስራዎችን ያካትታል። ስንት አመት ሰራህ እዛ? በፈረንጆቹ ከሁለት ሺ አራት አመት ጀምሮ እስከ ሁለት ሺህ አስር ለስድስት አመት ሰርቻለሁ። እዛ ከተቀጠልኩ በኋላ አልቀየርኩም ስራ በዛው ነው የቀጠልኩት። አሁንም ያው ፓርት ታይም ሰራተኛ ነኝ። የዶክትሬት ትምህርት እድል አግኝቼ አሪዞና ስቴት ዩኒቨርሲቲ በሁለት ሺ አስር በፈረንጆች አቆጣጠር መጨረሻ አካባቢ ነው የመጣሁትኝ የሚገኝ ጨርሸ መመረቂያ ጽሑፍ ሪሰርችን በመስራት ላይ ይገኛሉ። ምን አጠና? በተመሳሳይ ፊልድ ነው አሁን እየተማርኩት ያለ ፔሊዮ አንትሮፖሎጂ የሚባል ስለ ቅድመ ሰው አመጣት የሚያጠና የትምህርት ዘርፍ ነው። እስቲ ይሄንን ተገኘ ስለተባለው ቅሬታ አካል አንተም እዛ ውስጥ ያለህን ሚና አብረህ ግለጥልኝ። እኛ የምንገኝበት ሆሞ የሚባል ምድብ የሆነ የቅድመ ሰው ዘር እና ሁለት ነጥብ ሚሊዮን አመት እድሜ ያለው ቅሪተ አካል የታችኛው መንጋጋ ከአምስት ጥርስ ጋር የተገኘ ነው። ይህንም ጥርስ ያገኘሁት እኔ ነኝ በሁለት ሺ በፈረንጆች አቆጣጠር በሁለት ሺ አስራ ሶስት ዓ ም በአፋር ክልል ሌዲ ገራሩ በተባለ መካነቅርስ። መቼ እዛ ኢትዮጵያ ሄደህ? ኢትዮጵያ እዛ ሄደን በሁለት ሺ አስራ ሶስት እዛ ፊልድ ነበርኩኝ አ እዚህ በአስር ከመጣ በኋላ እንደገና ተመልሰ ለመስክ ስራ ለፊልድ ሄድ? አዎ እመላለሳለሁ በተደጋጋሚ የመስክ ስራ እሄዳለሁ። ኢትዮጵያም የምሰራቸው ስራዎች አሉ። ምናልባት ካስፈለገ የምንጠቅሳቸው በቅርስ ጥናትና ጥበቃ፣ በብሔራዊ ሙዚየም ውስጥ የምሰራቸው ስራዎች አሉ። ከነዛን ጋር በተገናኘ መላለሳለሁ። ግን ይሄን ቅርስ በተመለከተ ምንድን ነው ፕሮጀክቱ ሌዲ ገራሩ የሚባል በርካታ ሳይንቲስቶችን ያካተተ ነው። ጂኦሎጂስቶች አሉ፣ አርኪኦሎጂስቶች፣ ፓሌንቶሎጂ እና ፔሊአንትሮፖሎጂስቶች አሉ። እኔ አሁን ፔሊአንትሮፖሎጂስት ቦታ ውስጥ ነው የምሰራው አባል ሁኜ በፕሮጀክቱ መስራት የጀመርኩት በፈረንጆች ሁለት ሺ አስራ ሁለት አምት ምት ጀምሮ ነው። ፕሮጀክት ስነድ ንድፍ እነድፋለን ያ ንድፋችንን ጽፈን የገዝ ፍለጋለ እዛ ጋ ሁሉ እሳተፋለሁ። ፕሮፖዛል አብረን ነው የምንጽፈው። ከዛ ጀምሮ ነው በፕሮጀክት ውስጥ ያለኝ ሚና። ሊዶ ግራሮ ውስጥ የተለያየ የጥናት ቡድን አለ። ሊዶ ግራሮ ይህን እያጠናችሁ እያላችሁ የመንጋጋ ተገኘ። የታች መንጋጋ ጋዜጣችን፣ አዎ ይህንን የታች መንጋጋ ያገኘኸው አንተነህ ነው። ጋዜጣው ላይ ያነበብኩት። ትክክል። እንዳገኘህ ምን አደረግ ስቲን ያን ስሜት ንገረኝ። እንዳየሁት የቅድመ ሰው እንደሆነ ወዲያው አውቄዋለሁ። ገና ኢቨን ሳላነሳው፣ ምክንያቱም ጥርሱ ይታያል። ወፍራም መስታወት የምንለው ጥርስ አለ አደለ? እሷ ተሰራ በደንብ በግላጭ ነው የምትታየው። ይሄ ደግሞ በጣም ወፍራም ነው፣ የቅድመ ሰዎች ማለት ነው። ዝንጀሮ የምን ቢሆን ደግሞ በጣም እሷ ስስ ነች። እና ገና ቅርሱን ከማንሳቴ ወፍራም ሆኖ የተሰራ ስለሆነ በደንብ ይታያል። እሱን ለማንሳት በምቀመጥበት ጊዜ መንጋጋውም ከስር አብሮ እንዳላየውኝ ሳነሳው የሆነ ፓርት አለ የጎደለ እሱንም ዞር ብዬሳ ያገኘሁት በጋራ ሁለቱ አስቀምጣቸውም በደንብ ነው እየገጠሙት ምንድን ነው እኔ ኮሜት የጥቅም ሰው እንደሆነ ወደ አውቅ ያለው በጣም ነው የተደሰትኩትኝ። አልጠራኋቸውም። የተሰበረውን ሌላውን ፓርት እስከማገኝ ሌላ ሰው አልጠራሁም። ለማንም አልተናገርኩ። ምክንያቱም በደስታ ብዛት ሰዎቹ እየሮጡ ቢመጡ ሊረግጡት፣ ሊሰብሩት ወይም እንዳናገኘው ሊጠፋብን ሁሉ ይችላል። ያ ሉዝ ነው እንትኑ አፈሩ እንትን ነው ለስላሳ ከዛ ኬሪድ አጠገብ የነበረች ብራያን ቪልሞርም አካባቢ የጠራኋቸው አገኘሁት አልኳቸው። ቀጥታ ነው የነገርኳቸው። ሰውዬውን አግኝቼዋለሁ ነው ያልኳቸው። ሲመጡ ሰውዬውን አግኝቼዋለሁ አልኳቸው። ሰውዬውን ነው የሚባለው፣ በቃ እኔ የሄድኩበት ነው ምክንያቱም አይጋት ዋን ያልኳቸው እና ይህን መንጋጋውን ስታገኘው አገኘሁት ሰው ይሆን አልክ አገኘሁት ሰው ይሆን አልኳቸው። በጣም ሮጡ። በቃ ምን ምን ያውቃሉ፣ ቅርሱንም እንደማ- እርግጠኝነት እንደምነግራቸው ያውቃሉ። እየሮጡ መጡ። በቃ ተደሰትን፣ አየን፣ ቅርሱን ሰበሰብን በጊዜው ያገኘነውን። ከሰዓት መጠን ደግሞ ደረቅ የወንፊት መንፋት ስራ ሰራል። ተሰባብረው ከመንጋጋው የወጡ ጥርሶች እና ፓርቶች ነበሩ። እነሱንም ሰበሰብነ፣ ያዝነ የተገኙ እዛው ገኙ እነሱ እዛው አካባቢም እና ከተራራዋ ከትንሿ ተራራ ካልኩ ወርዶ ሁሉ እንደዚህ በጎርፍ በምን ተወስዶ ታች ድረስ ሂደን ነው ያገኘነው። እስከ አስር ሜትር ወደ ታች ሂዷል። ከዛ ምን አረጋችው? ሰበሰብናቸው፣ ወደ ካምፕ ይዘን መጣን። ወዲያው ቅርሱ እንዳገኘን በጭንቅላታችን የመጣ ነገር አለ። እኔ ይህ ቅርስ ጠቃሚ እንደሚሆን እዛው ወዲያው ነው ያወቁ። ትምህርት ላይ ያለህ ለምርምር ሄደህ ማንም ሰው ያላገኘውን የ2.8 ሚሊዮን ዕድሜ ያለው ኔታች የሰው ልጅ መንጋጋ አግኝተህ፣ ይኸውና ለዓለም የሳይንስ ምርምር አብቅተሃል። ይሄ አንተን ብቻ አደለም ኢትዮጵያን የሚያስነሳ ነገር ነው። ከዛ አንጻር ነው የማቀርብህ። ግን ለፒኤችዲህ ለዶክትሬት ትምህርትህ ነው የተላከውና አሁን የዶክትሬት ትምህርትህ ጥናት ሲያልቅ ኢትዮጵያ ትመለሳለህ አደለም? ይሄ ግኝት ከኢትዮጵያ ስትመጣ ለትምህርት አስበህው ወይንም እንዲህ አገኛለሁ ብለህ አደለምና አዲስ ነገር ነው። የወደፊት አቅጣጫህን እንደው ሊቀይረው ሊቀይስ ይሄን ከሆነ በኋላ እንዲህ አደርጋለሁ የሚል ምን መንገድ ከፈተልህ? በወደፊቱ ህይወትህ ላይ ትልቅ ለውጥ አምጥቷል። አንደኛ ትልቅ ግኝት ነው። ከትልቅ ነገር ስትጀምር፣ ከባድም አደራ ነው ለእኔ። አሁን ይህ ጥሩ ነገር አግኝተህ ወደኋላ መመለስ አትችልም። በጣም የበለጠ መስራት እንዳለብኝ ያሳየኝ ሁኔታ ነው። አንድን ነገር ጥሩ ነገር ላይ ስትጀምር፣ ወደ ታች ማውረድ አትፈልግም። ወይ ትጠብቀዋለህ እሱን፣ ወይ ብትችል ትገፈዋለህ። መግፋቱ ቀላል ባለ ግን ያን ነገር ወደታች ላለማውረድ መታገል አለብህ። ስለዚህ እኔ አሁን በዚህ ሳይንስ ዙሪያ ወደኋላ መመለስ አልፈልግም። መግፋት ነው። በጣም ነው ያበረታታኝ እና ነገሮችን እንዴት ማስኬድ እንዳለብኝ ሁላ አቅጣጫ አሳይቶኛል። ስራዎችን መስራት እንደሚቻል ያረጋግጥኩበት ነው። ውስጤ አሁን በጣም ነው፣ አዲስ ተስፋ ሰንቀሃል። አሁን በጣም ነገሮች ይሆናሉ ወደሚል እንትን ያለው ያው አደራውም አለ። የተቻላቸው መስፍንን ከልብ አመሰግናል ክቡራትና ክቡራን አድማጮች፣ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፌነኝ። ፕሮግራሙን ይመራልን አቤት አምራት ነው። መልካም ምሽት።